The Voice of America ከህዋት ተልዕኮ ወስደው በሲዳማ ክልልና ሐዋሳ ከተማ የሽብር ጥቃት ለመፈጸም ሲንቀሳቀሱ የነበሩ አምስት የኦነግ ሸኒ አባላትና ሀያ የህዋት ምልምሎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀ የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል የሱዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቶስ የጥፋት ቡድን ካሉት ህወት ተልእኮ ተቀብለው በክልሉ በተለይም በአዋሳ ከተማ ውስጥ የብሔር ግጭት ለመቀስቀስ ወጣቶች ሲመለምሉ ነበሩ ብለዋል። እዚህ ከተማ ሀያ አምስት ተጠርጣሪዎች በቁጥጥር ስር አውለናል። እነዚህ ተጠርጣሪዎች ከተለያዩ አካባቢዎች ስምርት ተሰጥቷቸው እዚህ ከተማ በህዝብ ላይ ጥቃት ለመፈጸም ሲዘጋጁ ተይዟሉ። ከእነዚህ ውስጥ አምስቱ የኦነግ የሸኔ አባላት ናቸው። ሌሎቻቸው ከወያኔ ተልእኮ በመቀበል እዚህ ከተማ ወጣት ለማደራጀት እንቅስቃሴ ውስጥ የተሳተፉ ናቸው። ሌሎቻቸው ቀጥታ ከመቀሌ እዚህ ስምርት ወስዶ መጥቶ በከተማ ውስጥ የተለያዩ ሰርቪላንስና ጥቃት የሚፈጸምባቸው ኤሪያዎች ስለዩ በቁጥጥር ስር የዋሉ ናቸው። ጥፋትን ለመፈጸም ሲንቀሳቀሱ ከተያዙ ግለሰቦች በተጨማሪ ህገ ወጥ የጦር መሳሪያ፣ አስተኛ የብር ኖቶች፣ የተለያዩ የኮንትሮባንድ እቃዎችና በህገወጥ መንገድ ሲዘዋወር የነበረ ከ82 በርሜል በላይ ነዳጅ መያዛቸውን ያብራሩት ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር መሳፍንት ሙሉጌታ ናቸው። አስራ ሁለት ክላሽ የተያዘበት ሁኔታዎች አሉ። በተለያዩ ፍተሻው ስናደርግ ሶስት ቺኮዝ መሳሪያ አንድ ኤምኬ አንድ ድሞፍተር ስምንት የተለያዩ ሽጉጥ መሳሪያዎች የተያዙበት እና አስራ ስምንት የሽጉጥ ጥይቶች እና ዘጠና አራት የክላሽ ጥይቶች የተለያዩ ጥይቶች ተይዘው በቁጥጥር ስር ውለው ግለሰቦቹ ምርመራ እየተጣራባቸው ያለበት ሁኔታዎች አሉ። ከዚህ ከህገወጥ ቡድኑ ስንቀሳቀስባቸው አንድ ዓላማ ብቻ አይደለም ይዘው የምንቀሳቀሰው የተለያዩ ዓላማዎችን ሀገር ለማፍረስ በሚያደርገው ጥረት አንዱ ህገወጥ የገንዘብ ኖቶች ናቸው። በክልላችን ወደ ሰላሳ ሰባት ሺህ የአስተኛ ብር ኖቶች በቁጥጥር ስር ውለዋል። አቶ ለማየሁ እንዳሉት በሲዳማ ክልል ፕሬዝዳንት በአቶ ደስታ ሌዳሞ የሚመራ ከሀገር መከላከያ ሰራዊት፣ ከክልሉ ጸጥታ አካላት፣ ከፌደራል ፖሊስና ከብሔራዊ መረጃና ደህንነት አገልግሎት የተውጣጡ አካላትን ያቀፈ የአብይ ኮማንድ ፖስት የተቋቋመ ሲሆን ህገወጥ እንቅስቃሴዎችን ለመግታት የተቀናጀ ክትትልና ቁጥጥር ያደርጋል። ብለዋል አቶ አለማየሁ ተያያዥ ወንጀሎችም በከተማ ውስሰሩ የነበሩ ግለሰቦች በድንገተኛ ቁጥጥር መያዛቸውን ተናግሯል። አስራ አምስት ሚሊዮን ብር የሚገመት የተለያዩ የኮንትሮባንድ እቃዎች፣ አስራ አራት ኪሎግራም የሚመዝን ጋንጃና ሐሽሽ የተለያዩ የወርቅ እና የማዕድን ግብዓቶችንም በተደረገው ድንገተኛ ፍተሻ ቁጥጥር ስር ያለበት ሁኔታ ነው ያለው። ከዚህ በተጨማሪ በሞተር ብሽክልትና በባለሶስት እግር ተሽከርካሪዎች ላይ የሰዓት እላፊ ገደብ መጣሉም ታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳ